ከምንጮች ጋር በተያያዘ ከተፎካካሪዎች ለቀረቡ አምሳ ያህል አቤቱታዎች መፍትሄ እንደሰጠ ምርጫ ቦርድ ይፋ አደረገ። ተፎካካሪ ፓርቲዎች ግን አሁንም መፍትሄ የሚሹ ስህተቶች አሉ ይላሉ። ቦርዱ ብሔራዊ በሚባሉ ጉዳዮች ክርክር ለማዘጋጀት መብትም ሆነ ሕጋዊ ግዴታ እንዳለበትም አስታወቀ። መለስካቸው አመሃ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ በየካቲት ወር መጨረሻ ላይ በተጠናቀቀው የእጩዎች ምዝገባ በተፈጠሩት ችግሮችና በተሰጡ መፍትሄዎች ላይ ከተፎካካሪ ፓርቲዎች ጋር ውይይት አካሄዷል። ለምርጫ ከተመዘገቡ 47 ፓርቲዎች መካከል ገዢ ፓርቲውን ብልጽግናን ጨምሮ ወደ 23 የሚጠጉ ፓርቲዎች በእጩዎች አመዘጋገብ ላይ ከአምስት መቶ የማያንሱ አቤቱታዎችን እንዳስመዘገቡ ቦርዱ ያዘጋጀው ሰነድ ያመለክታል። የቦርዱ የኦፐሬሽን ክፍል ባልደረባ ምህረት ተክሎ ስለ ስራው ሂደት ይህን ገልጸዋል አቤቱታዎቹ በቴክስት በኮል ሴንተር በደብዳቤ ነው የቀረቡት ከአምስት መቶ በላይ ውጥታዎች ቦርዱ በሰዓቱ ለመፍታት ችሏል የእጩዎች ምዝገባ ሳይጠናቀቅ ማለት ነው በቦርዱ አቅም ደግሞ ያልተፈቱ ከአባሎች መታሰር እና ከቢሮዎች የፓርቲ ቢሮዎች ጋር የተያዙ አቤቱታዎች ከቦርዱ አቅም በላይ ስለሆኑ ከነሱ ውጭ እስካሁን አምስት መቶ በላይ የሚሆኑ አቤቱታዎች በቦርድ ተፈተዋል ማለት ነው። ተፎካካሪ ፓርቲዎች የኢትዮጵያ ምርጫ ቦርድ ባከናወነው ስራ የተሰማቸውን ደስታ አልሸሸጉም። ይሁንና አሁንም ብዙ መስተካከል አለባቸው የሚሏቸውን ነጥቦች አንስተዋል። በተለይም በቤንሻንጉል ጉሙዝ ክልል የቦሮ ዴሞክራሲያዊ ፓርቲ ተወካይ አቶ ዮሐንስ ተሰማ ፓርቲያቸው የገጠመውን ችግር ካወሱ በኋላ ስለ አጠቃላይ ሁኔታም ያሉት ነገር ነበረ። ሁሉም እንቅስቃሴ በኮማንድ ፖስቱ እገዛ ብቻ ነው የሚደረገውና በቀጣይ የመራጮች ምዝገባም ይኖራል። እኛም ወደ ቦታው ተንቀሳቀስን ቅስቀሳ ለማድረግ በአጠቃላይ ያለው ሁኔታ ጥሩ ስላልሆነ ቦርዱ ይሄን እንዴት እየተመለከተው እንደሆነ እና በቀጣይም መፍትሄ ቢሰጥን የሚል ሀሳብ ነው የማቀርበው። ጽፈት ቤት ለመክፈትም እጩ ለማስመዝገብም አጠቃላይ የምርጫ ቅስቀሳም ለማድረግ የአካባቢው ጸጥታ ሁኔታ ወደነበረበት ቦታ ስላልተመለሰ ኮማንድ ፖስቱም እዛ አካባቢ ለምንወዳደር የፖለቲካ ፓርቲዎች ጥበቃና ሽፋን የሚያደርግበት አሰራር ይኖራል ብዬ አልገምትም። ግን ቦርዱ ተነጋግሮ ሁኔታዎችን የሚያመቻችልን ከሆነ በእኛ በኩል ዝግጁ ነን። እንደ ፓርቲ ግን ያ አካባቢ ያሰጋናል። ያለው ሁኔታ አሁንም ለምርጫ ይቅርና ለኖርማል እንትንም ምችው አይደለም። ከየትኛውም ተፎካካሪ ፓርቲ በቁጥር አያሌ ብዙታ ያቀረበው የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ዜማ ነው። የፓርቲው ተወካይ ወዮ መሳፍንት አሁንም ብዙ ያልተፈቱ አቤቱታዎች እንዳሉ በመዘርዘር መፍትሄ ጠይቀዋል። የምርጫ መመዝገቢያ ጊዜ ሳያልቅ እንዳስገባን የሚያሳዩ ማስረጃዎች ሀምሳ ዘጠኝ ገጽ ማስረጃዎች ለቦርዱ አቅርበናል። በቴክስት የተለዋወጥናቸውን ሜሴጆች ፕሪንት አድርገን አቅርበናል። በደብዳቤ ያስገባነውን ለቦርዱ አቅርበናል። ለምሳሌ ሶማሌ ክልል ደጋሃቡር ላይ የእኛ እጩ ለመመዝገብ ሄዶ አማርኛ መጻፍ አልችልም ተብሎ ተመልሷል። ይህንን አቅርበናል። እዚህ ላይ ሶልቭ እንደተደረገ ተደርጎ ነው የቀረበው። ግን በፍጹም ችግራችን ስቲል ሶልቭ አልተደረገልንም። ሶልቭ ተደርጓል ተብሎ ደግሞ እንደ ማስረጃ እየቀረበ ያለው መጀመሪያውኑ ሊመዘግቡን ፈቃደኛ ያልሆኑ የቦርዱ አስፈጻሚዎች ተደውሎላቸው እንደዚህ አይነት ችግር የለም ብለውናል የሚል ነው። ቅሬታ እያቀረብን ያለ ነው አስፈጻሚዎቹ ላይ ቦርዱ ማስረጃ መልሶ የሚሰበስበው አጌንስት አስከሰሩ አስፈፃሚዎች ላይ ነው እየሰበሰበ ያለው። ስለዚህ አሁንም እንደ ዜማ የምናቀርበው ቦርዱ እያንዳንዱን ኬዝ ያቀረብናቸውን ኬዞች ከነ ማስረጃው ከመመዝገቢያ ጊዜ በፊት ማቅረባችንን በማስረጃ ጭምር አቅርበን ያለነው እንዲያይለን እንጠይቃለን። በድጋሚ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለቀረቡ ቅሬታዎች መልስ ሰጥተዋል። አሁን ተጠቃሎ ገብቶ መቶ በመቶ የተረጋገጠ መረጃ አለን ማለት አይደለም፣ ቁጥሩም የመጨረሻ አይደለም ብለን ተናግረናል። ከዚህ በፊት መግለጫ ስንሰጥ አጠቃላይ ድምሩ ማለት ነው። እያንዳንዱ ፓርቲ በየትኛው ቦታ ላይ ስንት ተወዳዳሪ አቅርቧል የሚለውም የመጨረሻ አይደለም። ከዚህ አንጻር የምንተጋገዘው ተወዳዳሪያችሁ ገብቶ ተመዝግቦ ግን በዚህና በዛ ስህተት ምክንያት ከዝርዝሩ ሚስ ቢደረግ አሁን ወንድሜ እንዳሉት ሁኔታው ቢመጣ አንዱ መረጃውን የማረጋገጫና የማጽጃ መንገድ የእናንተ ደብዳቤ ስለሆነ፣ ሕጉም ደግሞ የግድ ስለሚላችሁ ወደኋላ ሳትሉ ተወዳዳሪዎቻችሁን ያስመዘገባችሁን እጩዎች ዝርዝር በአፋጣኝ ከነሙሉ መረጃቸው የስም ስፔሊንግ ይሳሳታል፣ አንዳንድ ጊዜ ያው የምናውቀው ነገር ነው። ብዙ ማስተካከያዎችን በሂደት አድርገናል። ስለዚህ በደንብ የተረጋገጠ መረጃ ከፓርቲዎች መምጣት ስላለባቸው ያንን ማከናወን ያስፈልጋል። በምርጫው ሂደት የሚደረጉ ክርክሮችንና ሙግቶችን በተመለከተ የተነሳው አንዱ አጀንዳም የዕለቱ አንድ የውይይቱ ጭብጥ ነበር። የመገናኛ ብዙሃንና የሲቪክ ማኅበራት ድርጅቶች መድረኮችን ለማዘጋጀት ለቦርዱ ባቀረቧቸው ማመልከቻዎች መሰረት፣ ቦርዱ ለተፎካካሪ ፓርቲዎቹ በምክር ሀሳብ ደረጃ ጭምር ለውይይት አቅርቦታል። ውይይቱ የታቀደውም አቅጣጫ ለመጥቆም ብቻ እንደሆነ ተመልክቷል። ከቀረቡት ሀሳቦች መካከል ለየት ያለው ግን ከገዢው ፓርቲ ከብልጽግና ተወካይ ከአቶ ዛሊግ አብርሃም የመጣው ነበረ። ብሔራዊ ወይንም አገራዊ ጉዳዮችን በተመለከቱ ርዕሶች ምርጫ ቦርድ የሚያዘጋጃቸው መድረኮች መኖር አለባቸው የሚል ነበረ ሀሳባቸው። እንደዚህ ሉዝ መደረጉ ጥሩ ነው። በነጻነት መደረጉም የሲቪል ሶሳይቲ ኢኒሼቲቭ ሆኖ እንዲቀረጽ መፈለጉም በመነሻው ጥሩ ነገር ይመስላል። ግን ናሽናል ድቤት አለ፣ የትም ሀገር ማይቀር ማንዳትሪ ናሽናል ድቤት አለ። ይሁን እዚህ ኢንዶኔዥያን ናሽናል ድቤት ይሄ አይደለም። አሜሪካም እንግሊዝም ሀገር እዚህም ሶስት አራት ይደረጋል። በምርጫ ወደ ሬጉሌት የሚያደርገው ዝሆን ነገር ኢንቮልቭ ያደረገበት ማለት ነው እነዚህ ተጨማሪ ኢኒሼቲቮች ሆኖ ናሽናል ዲቤት ግን ለምሳሌ ፎሪን ፖሊሲ እና ናሽናል ሴኪዩሪቲ እዚህ ላይ ቶፒክ አላዩ ይመርጣሉ የሚባሉት ድርጅቶችን ቶፒክ አላስገቡም። የሚሉትም እሱ የሚፈልጉ አይመስልም። እንትናቸውን ስፔሲፊክ ነገር የምናምን ማህበር ስለሚል ማለት ስለዚህ በእነዚህ በጣም ኳይት ኢንሴንሻል በሆኑ ናሽናል ኢሹስ ላይ ሶስትም አራትም ምርጫ ቦርድ ሄቪሊ ኢንቮልቭ ያደረገበት ክርክር ቢደረግ ጥሩ ይመስለናል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ያላቸው ሀሳብ ግን ከቀረበው ሀሳብ ጋራ የሚስማማ አልነበረም። ምርጫ ቦርድ ይህንን ነገር ሬጉሌት ሊያረገው ሀሳብ እንደሌለው ማወቅ አለባችሁ። ምክንያቱም በዚህ መንገድ ምርጫ ቦርድ እንዲህ አይነት ክርክሮች ያዘጋጃል፣ ተሳታፊዎችን ይወስናል። በዚህ መስፈርት ይወስናል ወይም እንደዚህ ያደርጋል የሚባል በሌሎች በደንቦቻችን እንደሸፈናቸው ጉዳዮች አይነት አይደለም የምርጫ ክርክር። ክርክሩ በአጠቃላይ የምርጫውን ሂደት ውስጥ የሚኖረውን ፍትሃዊ ፉክክር በተለይም ደግሞ የምርጫ ሰላማዊነት ከማስጠበቅ ጋር በጣም ዋነኛ ቁርኝነት ስላለው ኃላፊነታችን ነው። እናንተንም ደግሞ የማገዝ ኃላፊነት አለብን በሚል ወደ እናንተ ስክሪኒንጉን አካሂደን ምን አይነት ፕሮፖዛል እንዳላችሁ ምን አይነት አማራጭ እንዳላችሁ ለእናንተ ያመጣንበት ሂደት እንጂ እኛ የመወሰን ስልጣንና ሬጉሌት የማድረግ ስልጣን አለን ብለን አናምንም። ፓርቲዎቹ በቀረበው ምክር ሀሳብ ላይ ያላቸውን ዝርዝር ሀሳብና የተሳትፏቸውን እቅድ በአንድ ሳምንት ጊዜ ውስጥ አስገብተው እንዲያጠናቀቁ ቦርዱ አሳስበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።